ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው አንድ ሰው ሲገሉ ብዙዎች አቁስለዋል። ዛሬ ባወጣው መግለጫ በሀገሪቱ የሚካሄደው ምክር ቤታዊ ምርጫ የጊዜ ሰሌዳ ይፋ በተደረገ በጥቂት ሰዓታት ውስጥ የኦሮሚያ ልዩ ፖሊስ ውልንጭቲ ከተማ ውስጥ እየተከናወነ የነበረ የኦሮሞ ነፃ አውጪ ግንባር ቢሮ ምረቃ ስብሰባን ወረው ተኩስ በመክፈትና አስለቃሽ ጋዝ በመተኮስ አንዱን በአልባሳት ንግድ ተዳዳሪ የኦነግ ደጋፊ ገድለውታል ብለዋል። በዚያኑ ዕለት አለአምነስቲ በመግለጫው በዚያኑ ዕለት ቡራዩ ከተማ ውስጥ በአንድ ሆቴል ምረቃ ላይ የነበሩ ወደ ሰላሳ የሚሆኑ እንግዶችን ፖሊሶች አፍሰው ወደ አንድ ስቴዲየም በመኪና ከወሰዷቸው በኋላ ለበርካታ ሰዓታት ድብደባና ክብር ዝቅ የሚያደርግ ተግባር ተፈጽመውባቸዋል። እነዚህ የለየላቸው ጥቃቶች ኢትዮጵያ ውስጥ መሰብሰብና የፖለቲካ አቋምን መግለጽ ምን ያህል አደገኛ እንደሆነ የሚያሳዩ ናቸው ያሉት የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ምክትል ምክትል ዲሬክተር ሴይፍ ማጋንጎ የተቃዋሚዎች ስብሰባዎችን ወሮ ጥቃት መፈጸም በዚህ የቅድመ ምርጫ ወቅት እንዲከሰት ሊፈቀድ አይገባም ብለዋል። አያይዘውም የሀገሪቱ ባለስልጣናት ጥቃቶቹን በተመለከተ አስቸኳይ፣ ነጻና ውጤታማ ምርመራ ከፍተው ተጠርጣሪዎችን ሕግ ፊት ማቅረብ አለባቸው ብለዋል።